ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። ብሔራዊ ካቢኔ ወደ አውስትሬሊያ ተመላሽ ዜጎች ቁጥር ቀበላ እንዲጨምር ወሰነ። በምዕራብ አውስትሬሊያ በሳት ቃጠሎ የጋዩ ቤቶች ቁጥር 86 ደረሰ። የሚሉት የምሽት ግንባር ቀደም ርዕሰ ዜናዎቻችን ናቸው። ብሔራዊ ካቢኔው ወደ አውስትሬሊያ መመለስ የሚፈልጉ ዜጎችን ቁጥር ከፌብሩዋሪ 15 ጀምሮ ከፍ ለማድረግ ወሰነ። ተጨማሪ ተመላሾችን የሚቀበሉት ኒው ሳውስ ዌልስና ኩንስላንድ እስካሁን በየሳምንቱ ይቀበሉ ከነበሩት 4600 ተመላሾች ቁጥር ወደ 6300 ከፍ ይላል። ምዕራብ አውስትሬሊያ ለሚቀጥሉት ሁለት ሳምንታት እስካሁን ባለው የአነስተኛ ቁጥር ቀበላ ይቀጥላል። ጠቅላይ ሚኒስትር ስኮት ሞሪሰን በዛሬው እለት ዓርብ ፌብርዋሪ አምስት በካቢኔ ስብሰባ ወቅት ባደረጉት ንግግር ኖርዘርን ቴሪተሪ የሚገኘው የሃዋርድ ስፕሪንግስ የተመላሾች ቅበላ ተቋም እንዲስፋፋ የሚደረግ መሆኑን ገልጠዋል። አክለውም መንግሥት ተጨማሪ አውስትራሊያውያን ወደ አገራቸው እንዲመለሱ ተጨማሪ ጥረቶችን እንደሚያደርግ ሲያስረዱ ወደ አውስትሬልያ ተመላሽ የሆኑ ዜጎች ከሌሎች መንገደኞች ቅድሚያ የምንሰጣቸው መሆኑን ዳግም ተስማምተናል። ድንበሮቻችን ዝጎ ነው ያሉ መሆኑንም አለመዘንጋት ይገባል። ማንም ሰው ወደ አውስትሬልያ ባሻው ጊዜ መምጣት አይችልም። ወደ አውስትሬልያ መምጣት የሚሹ መንገደኞች፣ ቋሚ ነዋሪዎች፣ ዜጎች ወይም ልዩ ፈቃድ ያላቸው መሆን አለባቸው ብለዋል። በደን ቃጠሎ ሳቢያ ምዕራብ አውስትሬሊያ ውስጥ ለውድመት የተዳረጉ ቤቶች ቁጥር ወደ 86 አሻቅቧል። ባለፈው ሌሊት አንድም ተጨማሪ በቃጠሎ የወደመ ቤት ያልተመዘገበ ሲሆን፣ ይሁንና ሌሎች ተጨማሪ የተቃጠሉ ቤቶች ተገኝተው በእሳት ቃጠሎ ውድመት መዝገብ ውስጥ ሰፍረዋል። የእሳት አደጋ ተከላካዮች በሳምንቱ መጨረሻ ዝናብ ሊጥል እንደሚችል የሚያመለክተውን የሜትሮሎጂ ትንበያ ተከትለው ቃጠሎዎቹ ረገብ እንደሚሉና ፋታ ሊያገኙም እንደሚችሉ ያላቸውን ተስፋ ገልጠዋል የቪክቶሪያ የጤና ባለሥልጣናት በሜልበርን የ26 ዓመቱን የግራንድ ሃይት ሆቴል ወሸባ ሠራተኛ እንደምን በእንግሊዝ ቫሪየንት ታዋሲ ሊጠቃ እንደቻለ ምርመራቸውን ቀጥለዋል። ከግለሰቡ ጋር የቅርብ ንክኪ አድርገዋል ተብለው የተጠረጠሩ የነውል ፓርክ ሰዎች ምርመራ ውጤት ከቫይረሱ ነፃ መሆናቸውን አመልክቷል። እንዲሁም የሜልበርን ፓርክ ሮያል ሆቴል በተከሰተው ቫይረስ ሳቢያ የተመረመሩ አምስት የኒው ሳውዝ ዌልስ ነዋሪዎች ከቫይረሱ ነፃ መሆናቸው ተነግሯል። ምዕራብ አውስትራሊያ ውስጥ ተከስቶ በነበረ አንድ የኮሮና ቫይረስ ተጠቂ ሳቢያ ተጠሎ የነበረው የአምስት ቀናት አጭር የኮሮና ቫይረስ ገደብ ዛሬ አርብ ፌብሩዋሪ አምስት ምሽት ላይ አክትሟል። በዚሁ ወደ ውጭ ምንዛሪ ተመን ስናመራ አንድ የአውስትራሊያ ዶላር 63 ዩሮ ሳንቲም ይመነዝራል። አንድ የአውስትራሊያ ዶላር 76 የአሜሪካ ሳንቲም ይሸርፋል። አንድ የአውስትሬሊያ ዶላር 29 ኢትዮጵያ ብር ከ91 ሳንቲም ይዘረዝራል። ቀጥለን የነገውን የአውስትሬሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያና ሰማልን። ፐርስ ሊዘንብ ይችላል፣ ዝቅተኛ 16፣ ከፍተኛ 23። አድላይድ ብራ ይሆናል፣ ዝቅተኛ 16፣ ከፍተኛ 23። ሜልበርን በከፊል ደመናማ ይሆናል ዝቅተኛ 17 ከፍተኛ 25። ሆባርት ዝናቡ ያበራል ዝቅተኛ 20 ከፍተኛ 27። ካምብራ ያካፋል ዝቅተኛ 16 ከፍተኛ 26። ሲድኒ ብራ ይሆናል ዝቅተኛ 21 ከፍተኛ 27። ብሪስበን ብራ ይሆናል ዝቅተኛ 21 ከፍተኛ 32። ዳርዊን ብራ ይሆናል ዝቅተኛ 26 ከፍተኛ 31። አዲስ አበባ በአብዛኛው ደመናማ ሆኖ ይውላል። ዝቅተኛ 8 ከፍተኛ 21። ዜናውን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። ብሔራዊ ካቢኔ ወደ አውስትሬልያ ተመላሽ ዜጎች ቁጥር ቅበላ እንዲጨምር ወሰነ። በምዕራብ አውስትሬልያ በሳት ቃጠሎ የጋዩ ቤቶች ቁጥር 86 ደረሰ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያደምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረ ገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።